ወደ ሀገር እየተመለሱ ካሉ ዜጎች፣ ወደ ሀገር እየተመለሱ ወዳሉ የፖለቲካ ፓርቲዎች፣ ወደ ሀገር የተመለሱ የተለያየ አመለካከትና ፕሮግራም ያላቸው ድርጅቶች ላለፉት ሀያ ሰባትና ከዚያም በላይ ዓመታት በውስጥ ሲታገሉ ከቆዩ የፖለቲካ ፓርቲዎች ጋር በመስራት ጠንካራ ተፎካካሪ ሆነው መውጣት ይችሉ ይሆን? ምን ይጠበቃል? በአጠቃላይ አሁን በኢትዮጵያ ያለው ለውጥ ነው ሽግግር ዶክተር ብሩክ ኃይሉ በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። በስክሪፕስ የጋዜጠኝነት ኮሌጅ መምህር ናቸው። ፕሮፌሰር ብሩክ እስከ 2016 ዓ ም በአውሮፓ አቆጣጠር የግሎባል ሊደርሺፕ ማዕከል ዋና ዳይሬክተርም ሆነው አገልግለዋል። ሰሎሞን ክፍሌ ለዲሞክራሲ በተግባር ጋብዟቸዋል። ዶክተር ብሩክ እንኳን ለአዲሱ ዓመት አደረሱ። እንኳን አብሮ አደረሰን። ሰሎሞን ከነሳ አይቀር ለአንተም ለባልደረቦችስ ለመላውም የኢትዮጵያ ሕዝብ የሰላም፣ የጤና፣ የተሳካ፣ የተረጋጋ ዓመት ይሁንልን እላለሁ። በኢትዮጵያ እንደሚከታተሉት ጠቅላይ ሚኒስትር አብይ አህመድ መሪነቱን ከያዙ ወዲህ በርካታ አዳዲስ ክስተቶች ተፈጥረዋል። ጠቅላይ ሚኒስትሩ ባደረጉት ጥሪ መሰረትም በውጭ ሀገሮች ሆነው ትግል ሲያካሂዱ የቆዩ ብዛት ያላቸው መሳሪያ አንስተው ሲታገሉ የቆዩትን ጨምሮ ወደ አገር ቤት ተመልሰው ሰላማዊ ትግል ለማካሄድ ወስነዋል በመደመር ቀላል ቁጥር አይደለም። ዶክተር ብሩክ የተመለሰው ድርጅት እና ከዚህ በኋላ ምን ይጠበቃል ይላሉ? ዋናው ሁሉም ተሰባስበው ሀገራቸው መግባታቸው ነው። ይህንንም የዶክተር አብይ አስተዳደር አመቻችቶ በቃል ብቻ ሳይሆን፣ ሲመረጡ በመጋቢት ላይ በተግባርም ወርድ ወርድ ኤንድ ዲድስ በተግባር በማድረጋቸው ሊደነቁ ይገባል። እውነቱን ለመናገር ያም ስለሆነ ነው ወደ እናት ሀገራቸው ሁሉም የተሰባሰቡት። አሁን እንግዲህ ገቡ ሰየው የሚያሰኝ ነው፣ የሚያስደስት ነው። ስራም የሚጀምረው አሁን ነው። ፋሽነት ከውጭ አገርን ማገዝ የኑሮ ውድነቱ ሩጫው እንዳለ ሆኖ የሚደነቁ ናቸው። አሁን ግን ትልቁ ስራ ኢትዮጵያ ውስጥ ሀገራችን ገብተው ህዝቡን መቅረብ፣ ማነጋገር፣ በየክልሉ በየከተማው እየሄዱ ስለ ፓርቲ አቋሚያቸው ስለ አላማቸው፣ ለኢትዮጵያ ምን ህልም እና ቪዥን እንዳላቸው ማስረዳት፣ የመሳሰለውን መንቀሳቀስ ይጠብቅባቸዋል። መንግስትም እንደተናገረው ለዚህ የሚገባውን ህጋዊ ድጋፍ እንደሚደረግላቸው እና የመንቀሳቀስ ነጻነታቸው እንደሚጠብቅላቸው ተጠቅሷል። ስለዚህ አሁን ትልቁ ስራ ላሳጥረውና ራሳቸው ማስተዋወቅ አለባቸው። ከሩቅ መሆንና ከቅርብ መሆን አንድ አደለም። እኔ እኛን ብትመርጡ ይሄን ይሄን ይሄን ይሄን ይህን ጉዳይ እንፈጽማለን። እኛን ለስልጣን ብታበቁ በኢኮኖሚው፣ በሶሻሉ፣ በትምህርቱ፣ በካልቸሩ፣ በፖለቲካው፣ በነፃነቱ፣ በህግ በላይነቱ፣ በነጻ ፕሬስነቱ ይሄን ይሄን ይሄን ጥባራ እናደርጋለን በሚል ራሳቸውን ከህዝብ ጋር በጭብጥ በሳብስተንስ ማስተዋወቅ አለባቸው። ላለፉት ሀያ ሰባት አመታት እና ከዚያም በላይ በተካሄዱ ትግሎች ከፍተኛውን ስቃይና መከራ በመቀበል ትግል ሲያካሄዱ የቆዩት እዚያው ሀገር ውስጥ ያሉ ድርጅቶች መሆናቸው ይገለጻል። ከተመለሱት ጋር እየተነጋገሩ ጠንካራ ተፎካካሪ ኃይል ሆኖ ለመውጣት ያለው እድል ምን ያህል ነው? በጣም ቁስ ጥያቄ ነው። አሁን እንግዲህ እያንዳንዱ ፖለቲካ ፓርቲና ድርጅት ለራሱም አቋም መውሰድ አለበት። ማለት ተበታትኖ መንቀሳቀስ ወይም ተሰባስቦ አገር ውስጥ ያሉት እንዳልከው ብዙ አስተዋጽኦ አድርገዋል። ከፍለውበት አሉ በእስር ቤትም፣ በውጭ ብዙ ነገሮች። በውጭ ያሉት ከርቀት ነው ድጋፍ ሲያደርጉ የነበሩት። አገር ቤት ያሉት እና ውጭ ያሉት እርስ በርስ መተዋወቅና በአላማ ደረጃ በአይዲዮሎጂ ደረጃ በአቋም ደረጃ መሰባሰብና ሰልፋቸው ማሳመር አለባቸው። በፖለቲካው ምን አቋም እንደሚወስዱ ለሀገራችን ምን ቪዥን እንዳላቸው ፓርቲም የፓርቲዎች ጥምረትን በመመስረት መሰባሰብ ነው ያላቸው አማራጭ። መንግስትም በአኳያው ይህን እያደረገ ይመስለኛል። ወደፊት ማድረጉን ሂደት ይቀጥላል። ከአሁን በኋላ ኢትዮጵያ ውስጥ አንድ ፓርቲ ብቻ የማሸነፍ እድሉ እንደ ኢትዮጵያ አይነት የተበጣጠረ ህብረተሰብ እድሉ ጥቂት የጠበበ ስለሆነ ተጋግዘውና በኮሊሽን ማለት በጥምረት ደረጃ ብቻ ስልጣን ላይ ሊወጡ ስለሚችሉ ይህን ሂደቱን ከአሁኑ ማንቀሳቀስ አለባቸው። በዚህ ላይ አትኩረው መስራት አለባቸው። ተክተው መስራት አለባቸው ላለ ዶክተር ብሩክ፣ ይህን ጥያቄ ያነሳሁት እንደሚረዱት ብዙዎቹ በጣም የተለያየ አመለካከት እና ፕሮግራም ያላቸው ከመሆናቸው አንጻር ነው። እውነት ነው። ንቀፋ እንግዲህ ካደረግ ነው እንግዲህ በዛው ተደራጅዋሉ ማለት በአዲሱ ቋንቋ በኤትኒሲቲ ማለት ነው። እንደገና ደግሞ በፓን ኢትዮጵያኒስ ማለት አንድ ኢትዮጵያ አንድነትን የሚያንጸባርቅ ሕብረትን ውህደትን የሚያንፀባርቅ ይንቀሳቀሰዋሉ አሁን ኢትዮጵያ በነዚህ ሁለት ፒላሮች ዋልታዎች መካከል ነው የምትገኘው እና ዘመድ ከዘመዱ እንደሚባለው በአይዶሎጂ እና በአቋማቸው ወይ በዘውግ ወይ ደግሞ በኢትዮጵያ በፓን ኢትዮጵያ ኢትዮጵያኒዝም የመሰባሰቡ ሂደት ነው የሚታየኝ። በዛ ዙሪያ እንደ ዋልታ እንደማገር ሁሉም እየተሰባሰበ ጠንከርና ተለቅ ያለ ፓርቲዎች ኮሊሽን ኦፍ ፓርቲስ የፓርቲ ቅንብር ጥምረት ማቋቋሙ ይሄ ነው የማይባል አማራጭ ነው። ላሉ ማሸነፍ ከፈለጉ በክልልም ደረጃ ሆነ በብሔር በናሽናል ደረጃ። ስለዚህ እዚህ ሂደት ላይ ማተኮር ያለባቸው ይመስለኛል፣ እንደ ፖለቲካ ሳይንስ መምህርና ተንታኝ። አሁን ያለው ሽግግር ነው ወይስ ለውጥ? ለውጥ እንደሚያውቁት በተጨባጭ የሚታይ መሆን አለበት የሚሉ አሉ። ሽግግር ከሆነ ደግሞ ሂደት ነው። እንዲያውም ጠቅላይ ሚኒስትሩ እንዲህ ይሆናል እንዲህ ይደረጋል ይበሉ እንጂ ከፖለቲካው አንጻር ገና ብዙ ያልተመለሱ ጥያቄዎች አሉ ነው የሚሉት። ምህረት ብቻ ሳይሆን ተጠያቂነትን መኖር እንዳለበት በማስገንዘብ ልክ ነው። የኢትዮጵያ ሽግግር እንግዲህ የትራንዚሽን እንደማለት ነው የምንወስደው። ለውጥ ደግሞ እንደ ቼንጅ ነው። ለውጥ ደግሞ ቼንጅ ወይ ፈንድመንታል አለዛ ኢቮሉሽነሪ ይሆናል። በኢቮሉሽን ጊዜ በወሰደ ሁኔታ አሁን ያለንበት ሁኔታ እኔ ትራንዚሽን ነው ምለው ለምን ላይ ዶክተር አብይ ራሳቸው በኢትዮጵያ ያለው ኦብጀክቲቭ ሪያሊቲ የአገሪቷ ሁኔታ ገፍቶ ያመጣቸው መሪ ናቸው ነው ምለው። መሪው ፓርቲ ሲያደግ ኢትዮጵያ ውስጥ ያለው ሁኔታ እንደሚገባው እንዳወቀ ሶስትም አመት በከነበረው ትርምስ ውጭ ያንን ደግሞ ይህንንም ደግሞ ትርምስና አዘግ መውጣት የሚቻለው መሻገር የሚቻለው ራሱን አድሶ መሪ ድርጅቱ ከጊዜው ጋር መራመድ የሚችል መኖርም ከፈለገ ድርጅቱ ብቸኛ አማራጭ ሆኖ ስለተገኘ ትራንዚሽን ምለው እንደዚህ ነው ተሸጋገረ ይሄ ድርጅት ተሸጋገረ፣ ራሱን አወቀ፣ ራሱን ፈተነ፣ ድክመቶችን አመነ፣ እጅ ሰጠ፣ እንደውም ይቅርታ ጠየቀ። በዛ መልክ ዶክተር አብይ ስልጣን ላይ መጥተው አሁን እንግዲህ ይሄ ትራንዚሽኑ እስከሚቀጥለው ሁለት አመት ከኖቬምበር ሁለት ሺህ አስራ ዘጠኝ ድረስ የሚዘልቅ ይመስላል። ከዛ በኋላ ነው ለውጥ የሚመጣው፣ ያኔ ነው ለውጥ የሚመጣው። በምንድን ነው ህገ መንግስቱን አሜንድ በማድረግ በማስተካከል በመሳሰለው ነው። ሆኖም አሁን ከወዲሁ ማሻሻያ የተደረጉ የአንዳንዱ ፖለቲካ ፓርቲ በነፃ መንቀሳቀስ መብቱ ከውጭ ሀገር ገብቶ መንቀሳቀስ መብቱ፣ ነፃ ፕሬስ፣ ነፃ ሬዲዮ፣ ነፃ ጋዜጣ፣ የዳኞች ነፃነት፣ ጁዲሻል ሪቪው፣ ፍሪደም ኦፍ ፕሬስ ይህን የመሳሰሉትን ለውጥ እስኪመጣ ድረስ ሳይጠብቁም አሁን ያለው አስተዳደር በዶክተር አብይ የሚመራው ከወዲሁ ይህንን ማስተካከያ እያደረጉ ይገኛሉ። እና ጥያቄ ለመመለስ አሁን ኢትዮጵያ ያለችው ሽግግር ላይ ናት ነው። ምክንያቱም አሁንም ዘውጋዊ አመራር ነው ያለው አሁንም ያለው ፌዴሬሽን ያለፉት ሀያ አመት በላይ የነበረው መዋቅር ነው። ይሄ መዋቅር ይለወጥ የሚሉ ፓርቲዎች አሉ። ያሁ ሊሆን የሚችለው ልጅትመት ህጋዊ የሆኑ ፓርቲዎች ተወዳድረው በህጋዊ ምርጫ ነፃ ፌር ምርጫ ተወዳድረው ነፃ ምርጫ ቦርድ ባለ የኢንተርናሽናልና አፍሪካና ኢትዮጵያ ታዛቢዎች ባሉበት ነፃ ፕሬስ ህዝብ ባለበት ተወዳድሮ አሸንፎ ያ የሚረከበው የዛሬ ሁለት አመት ገደማ አካል ነው። ይህንን እንቅስቃሴ ለውጥ ነው የሚያመጣው ብዬ ነው መመለሰው። አቶ ሰለሞን ግን በዚህ ጊዜ ውስጥ ማለት በሚቀጥሉት ሁለት አመታት ሁሉን አሳታፊ የሆነ ዲሞክራሲያዊ ምርጫ ማካሄድ ይቻላል? አንዳንድ ፓርቲዎች እንዲያውም ጊዜው እንዲራዘም ከወዲሁ እየጠየቁ ናቸው። ልክ ነው። ሁለት አመት ረዥም ነው አጭር ነው የሚል ጉዳይ አለ። እስከ አምስት አመትም የጠየቁ ነጥብ የተነሳ ዲስከሽን እንዳለ ተረድቻለሁ። ነገር ግን እኔ በግሌ የማየው እንደ ባለሙያም እንደ ልዳ አሜሪካ ኢትዮጵያዊም እንደማየው ምንድን ነው ሁለት አመት አጠር ቢልም ህዝብ ምላሽ ብሎ የተነሳበት ነገሮች አሉ። ይሄ ነገር መቆየት የለበትም። ስሮ የታጠቁ ስሮ ይፈታል መሆኑን እንዳለ አገናዝበን፣ ሆኖም ግን ዋና ዋና ጉዳዮቹ በዚህ አይነት ፍጥነትና አካሄድ በደንብ በተጋና ኃላፊነት በተሞላበት አካሄድ በህዝብ የተደገፈ በፖለቲካ ፓርቲዎች በተቃዋሚ፣ በተፎካካሪ፣ በኢፒአርዲኤፍ ፓርቲዎች ኮሚትመንት መንቀሳቀስ ከተቻለ ሁለት አመት በቂ ጊዜ ነው ነው የሚለው ወደ አምስት አመት በገፋነው ቁጥር ዋናው መሰረታዊ ጥያቄዎች በዘጉባ አሰራርና ሲስተም እንዴት እናድርገው ምን የሚለው ትልቅ ትልቅ ነጥቡ የሆነው የሚያናታርክ ና ይህን የመሳሰለው ጥያቄ አምስት አመት ፖስፖን አርከው ማለት ነው። ስለዚህ ሁለት አመት ውስጥ ቢሆን ሁሉም ባይሆን ዋና ዋና ጥያቄዎቹ ሊመለሱ ይችላሉ። በሚረከበው አዲሱ መንግስት ሁለት ዓመት በኋላ ነው የምለው። ዶክተር ብሩክ ኃይሉ ለዛሬው ለትብብሮ አመስግኜ በዚሁ ላብቃ። እሺ እኔም አመሰግናለሁ በድጋሚ የሰላም የጤና ተሳካ አዲስ ዓመት ለአድማጮች ለመላ ኢትዮጵያ ሕዝብ በምንወዳት ሀገራችን ሆንላለው። ለተሰጠኝ እድልም አመሰግናለሁ። ተሰሎሞን አመሰግናለሁ።